we ሰሜን ኮሪያ ውስጥ ለአንድ ዓመት ተኩል በእስር ላይ ቆይቶ የተመለሰው አሜሪካዊው የኮሌጅ ተማሪ ኦቶ ዋርምቢር ትናንት ሰኞ ሕይወቱ አልፏል ወላጆቹ ናቸውን ያስታወቁት። ወጣቱ ለረጅም ጊዜ ራሱን ስቶ በነበረበት ሁኔታ ባለፈው ሳምንት ወደ ዩናይትድ ስቴትስ መምጣቱ ሲታወስ፣ ኦሃዮ ክፍለ ግዛት ሲንሲናቲ ከተማ ያሉ ሐኪሞች የ22 ዓመቱ ወጣት ሰሜን ኮሪያ በቆየበት ጊዜ አንጎሉ ላይ ከባድ ጉዳት አግኝቶታል ብለዋል። በምን ምክንያት እንደሆነ ግን ግልጽ አይደለም። ሰሜን ኮሪያ አሜሪካዊ ወጣት ከአንድ ሆቴል የፖለቲካ መግለጫ የያዘ ሰሌዳ በመስረቁ ተይዞ ባለፈው አመት መጋቢት ወር ላይ እስራት ከተፈረደበት ከጥቂት ቀናት በኋላ ራሱን ሳተ ነው የምትለው የአጣዳፊ በምግብ መመረዝ ህመም አግኝቶት እንደነበርና የሚያስተኛ መድኃኒትም ተሰጥቶት እንደነበረ ፒዮንግያንግ ገልጻለች። የኦቶ ወላጆች ይህን ምክንያት አይቀበሉም። ልጃችን ሰሜን ኮሪያ ውስጥ ሳለ የጭካኔ አድራጎት ተፈጽሞበታል በማለት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ለቤተሰቡ ሀዘናቸውን ገልጸዋል። ልጅን እንዲህ እንደዚህ በደረሰ እድሜ ከማጣት የሚበልጥ ሀዘን አይኖርም ብለዋል ፕሬዚደንቱ። የኦቶ ወንቢየርን ማረፍ እገልጻለሁ። አንድ ዓመት ተኩል ሰሜን ኮሪያ ውስጥ አሳልፈዋል። ብዙ ክፉ ነገር ደርሶበታል። ምንም እንኳ በከባድ ሁኔታ ውስጥ የነበረ ቢሆንም ቢያንስ ወላጆቹ ዘንድ አድርሰነዋል። ልጃቸውን ማየት ስለ ቻሉም ተጽናንተዋል። ሰሜን ኮሪያን አረመኔ አገዛዝ ሲሉ የጠሯት ፕሬዝደንት ትራምፕ የኦቶ ሞት ከእንግዲህ የሕግ የበላይነትንም ሆነ መሰረታዊ ሰብአዊነትን በማያከብሩ አገዛዞች እንዲህ ያለ አሳዛኝ ተግባር እንዳይፈጸም ለማድረግ ቁርጠኝነቴን ይበልጡን አጠናክሮታል ብለዋል። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በበኩላቸው የኦቶ ዋርንቢየር ሞት የሰሜን ኮሪያን አመራር አረመኔያዊነት በዘላቂነት የሚያስታውስ ነው ብለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ በበኩላቸው የኦቶ ሞት አሳዛኝ ነው ብለው ዩናይትድ ስቴትስና ሰሜን ኮሪያ ጉዳዩን በተገቢው መንገድ ይይዛሉ ብለን ተስፋ እናደርጋለን ብለዋል።